ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሰኔ 14 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። የተከበራችሁ አድማጮች አስተናጋጆቻችሁ ቆንጅ ይታይና ጤና ይስጥልን። እኔም ሶሎሞን አባተ ነን። ሐዋሳ ሐይቅ የብክለት ስጋት እየተሰማበት መሆኑ ተገልጿል። ይሄ አንዱ የምሽቱ ዘገባችን ይሆናል። ደቡብ ሱዳን ውስጥ ያለው ሁኔታ አሳሳቢ መሆኑን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፔ ግራንዴ አሳስበዋል። ወደ ጋምቤላ የመጣሁት ከጁባ ነው። በደቡብ ሱዳን ሁለት ቀናት ተኩል ካሳለፉ በኋላ ነው የመጣሁት እና በዚያ ያለው ሁኔታ በጣም የሚያስጨንቅ ነው። ዘገባው በአብይ ርዕስ ይቀርባል። ለአርእስተ ዜናው ወንጅት። ለዩናይትድ ስቴትስ ምክር ቤት አባልነት ትናንት ጆርጂያ ክፍለ ግዛት ውስጥ በተደረገ ምርጫ የሪፑብሊካኗ እጩ ካረን ሃንደል አሸንፈዋል። ይህ ምርጫ በፕሬዝደንት ዶናልድ ትራምፕ አስተዳደር ላይ እንደሚሰጥ የምርጫ ብይን ተደርጎም ታይቶ ነበረ በዚህ ላይም ዘገባ ይኖረናል። ሩሲያ ባለፈው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዶናልድ ትራምፕ እንዲያሸንፉ ለመርዳት በሰፊው ጣልቃ መግባቷ አንድ እና ሁለት የለውም ሲሉ ዛሬ የዩናይትድ ስቴትስ ምክር ቤት አባላት ፊት የቀረቡ ባለስልጣናት ተናገሩ። ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት። ለአርዕስተ ዜናው አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ለዩናይትድ ስቴትስ ምክር ቤት አባልነት ትናንት ማክሰኞ በጆርጂያ ክፍለ ግዛት በተካሄደው ምርጫ የሪፑብሊካኗ እጩ ካረን ሃንደል አሸንፈዋል። የትናንቱ ምርጫ ውጤታ አንድምታም በምክር ቤቱ የግዛቲቱን ወኪል ከመምረጥ ባሻገር በበርካታ የፖለቲካ ተንታኞች መራጩ ሕዝብ በፕሬዚደንቱ በዶናልድ ትራምፕ አስተዳደር ላይ እንደሚሰጠው የምርጫ ብይን ተደርጎም ታይቶ ነበረ። በዚህ ላይ የተጠናቀረ ዘገባ በመጽሔት ክፍለ ጊዜ ይቀርባል። ሩሲያ ባለፈው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ቱጃሩ ዶናልድ ትራምፕ ያሸንፉ ዘንድ ለመርዳት ብላ በሰፊው ጣልቃ ለመግባቷ አንድና ሁለት የለውም አሉ። ዛሬ የዩናይትድ ስቴትስ ምክር ቤት አባላት ፊት የቀረቡ ባለስልጣናት ሞስኮ የድምፅ ቆጠራውን ሂደት መቀየር ችላ እንደሆነ ግን ማስረጃ እንደሌለ አስታውቀዋል። ዛሬ የተወካዮች ምክር ቤት የስለላ ኮሚቴ ፊት ቀርበው የምስክርነት ቃላቸውን የሰጡት የቀድሞው የአገር ደህንነት ሚኒስትር ጄ ጃንሰን ሩሲያ በዋሽንግተኑ የዲሞክራቲክ ፓርቲ ዋና ጽህፈት ቤት የኮምፒውተር ፋይሎች ስርቆት መፈጸሟና የክፍላት ሀገር የምርጫ ሰነዶችን ሰርስሮ ለመግባት ያደረገችው ሙከራ ከአሁን ቀደም በአሜሪካ ምርጫዎች ጣልቃ ለመግባት ካደረገቻቸው ሙከራዎች ሁሉ የከፋው ነው ብለዋል። በ2016 ማለት ባለፈው አመት የሩሲያ መንግስት ምርጫው ላይ ተጽዕኖ ለማሳደር በራሳቸው በቭላዲሚር ፑቲን ትዕዛዝ በሀገራችን ላይ የተቀነባበረ የሳይበር ጥቃት አካሂዷል ብለዋል። ጄ ጃንሰን በቀጣዮቹ አመታት ደግሞ በምርጫዎቻችን ላይ የሚያካሂዱት ጥቃት ይባባሳል ሲሉ አስጠንቅቀዋል። ፑቲን በበኩላቸው ውንጀላውን ሲያስተባብሉ ቆይተዋል ሆኖም አገር ወዳድ ሲሉ የጠሯቸው ሰርሳሪዎች በምርጫዎቹ ላይ ጥቃት ፈጽመው ይሆናል ማለታቸው አይዘነጋም። አንዳንዶች ሆን ብለው ከሩሲያ የተነሳ በሚመስል መንገድ በተከታታይ የኮምፒውተር መረጃ ሰርስሮ የመስረቅ ድርጊት ሊፈጽሙ እንደሚችሉ ገምታለሁ ብለዋል ፑቲን። በሞሰኛው ምክር ቤት የስለላ ኮሚቴ ፊት የቀረቡት የአሁን የአገር ደህንነት ሚኒስቴር ባለስልጣን የሆኑት ጂኔት ማንፍራ በበኩላቸው ሩሲያ ከሀምሳዎቹ የአሜሪካ ክፍለ ግዛቶች በሀያ አንዱ የምርጫ ስርዓቶች ላይ ያነጣጠረ ጥቃት ለመሰንዘሯ ማስረጃ እንዳለ አመልክተዋል። ዩናይትድ ስቴትስ በሩሲያ ላይ አዳዲስ ማዕቀቦችን መጣሏን ተከትሎ የሩሲያ ባለስልጣናት በምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭና በአሜሪካው ምክትል የውጭ ጉዳይ ሚኒስትር ቶማስ ታነር መካከል ሊካሄድ የነበረውን ውይይት ሰርዘዋል። ያለው ድባብ ውይይቶቹን ለማካሄድ አመቺ አይደለም ብለዋል ሬባኮቭ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከነገ በስቲያ አርብ ሊካሄድ ታቅዶ የነበረው ንግግር በመሰረዙ ማዘኑን ገልጿል። የውጭ ጉዳይ መስሪያ ቤት ቃል አቀባይ ሄዘር ኖርት በሰጡት ቃል ሩሲያ በሁለቱ ሀገሮች ግንኙነቶች ላይ የተደቀኑ እንቅፋቶችን ለማስወገድ እድል ከሚፈጥረው ንግግር ወደ ኋላ ገሸሽ ለማለት መወሰኗ አሳዝኖናል ብለዋል። የዩናይትድ ስቴትስ የገንዘብ ሚኒስቴር በሩሲያና በምስራቅ ዩክሬን የሩሲያ ወገንተኛ ተገንጣዮች ላይ ተጨማሪ ማዕቀብ የደነገገው ትናንት ማክሰኞ ነበር። በአዲሱ ማዕቀብ ሁለቱ የሩሲያ ከፍተኛ ባለሥልጣናትን ጨምሮ በዩክሬን ከቀጠለው ግጭት ጋር ግንኙነት ያላቸው 38 ሩሲያውያንና አፍቃሪ ሩሲያ ግለሰቦችና አካላት ኢላማ ተደርገዋል። የክሬምሊን ቃል አቀባይ እርምጃውን ገንቢ ያልሆነ ሲል የተለያዩ አጸፋ እርምጃዎች በኤክስፐርት ደረጃ እየተጠኑ ናቸው ብለዋል። ግልጽ አልተደረጉም ለጊዜው። የሩሲያና የዩናይትድ ስቴትስ ግንኙነት አሁንም ውጥረት ላይ ነው። የፊታችን ሐምሌ ከሚካሄደው የሐዋያዎቹ ባለጸጋ ሀገሮች መሪዎች ጉባኤ ጎን ፕሬዚደንት ዶናልድ ትራምፕ ከሩሲያው ፕሬዚደንት ፑቲን ጋር ሊገናኙ እንደሚችሉ ዋይት ሃውስ አስታውቆ እንደነበር ይታወሳል። በሌላ ዜና የሩሲያን የመከላከያ ሚኒስትር ሴርጌይ ሾይጉን ያሳፈረ አውሮፕላን በባልቲክ ባህር የአየር ክልል እየበረረ ሳለ የኔቶ ማለት የሰሜን አትላንቲክ አልኪዳን ድርጅት ተዋጊ ጀት ቀረብ ብሎ ማስጠንቀቂያ ድምፅ እንዳሰማው የሩሲያ የዜና አገልግሎቶች ጠቆሙ። ሚኒስትሩን የያዘው አውሮፕላን በሩሲያ ጀቶች ታጅቦ እንዲወጣ ተደርጓል ብሏል ዜናው። የኔቶ ጀት የመከላከያ ሚኒስትሩን የያዘውን ጀት የተጠጋው በነጻ የባህር ቀጣና የአየር ክልል ላይ ሲበር ነው የተባለው። የሩሲያ ተዋጊ ጀት የመከላከያ ሚኒስትሩን በያዘው አውሮፕላንና በኔቶ ጀት መካከል ገብቶ መሳሪያ የታጠቀ መሆኑን ለማሳየት ወዲያ ወዲህ ሲውዘገዘግ፣ የኔቶ ጀት አካባቢውን ለቆ በሯል። ኔቶ እንቅስቃሴው መደበኛ ደንብን የተከተለ ነው ሲል አስታውቋል። የብሪታንያ ንግሥት ኤሊዛቤት ዛሬ የሀገሪቱን ፓርላማ ሲከፍቱ ባሰሙት ንግግር የጠቅላይ ሚኒስትሯን ቴሬዛ ሜይን አስተዳደር የፓርላማ ግቦች ዘርዝረዋል። ንግሥቲቱ ከዘረዘሯቸው ግቦች መካከል የብሪታንያን ከአውሮፓ ኅብረት የመውጣት ሂደት የተመለከቱ በርካታ ነጥቦች ይገኙባቸዋል። የመንግሥት የቅድሚያ ትኩረት ሀገራችን ከአውሮፓ ኅብረት በተቻለ መጠን ጥሩ ስምምነት ተደርጎ እንድትወጣ ማድረግ ነው ማድረግ ነው ብለዋል ንግሥት ኤሊዛቤት። ሀገራችን ከአውሮፓ ኅብረት ወጥታ ስለምትከተለው ጎዳና በተቻለ መጠን በሰፊው መግባባት እንዲኖር ሚኒስትሮቼ ከፓርላማው፣ ከበታች አስተዳደር መስሪያ ቤቶችና ከንግዱ ዘርፍ ከሌሎችም ወገኖች ጋር ለመስራት ዝግጁ ናቸው ብለዋል ንግሥቲቱ። ጠቅላይ ሚኒስትር ቴሬሳ ሜይ የመንግሥታቸውን ከአውሮፓ ኅብረት አወጣጥ አቋም ለማጠናከር ብለው በቅርቡ በድንገት በጠሩት ምርጫ ፓርቲያቸው በፓርላማ ውስጥ የነበረውን አብላጫ መቀመጫ መነጠቁ ይታወሳል። ንግሥቲቱ ባቀረቧቸው ዝርዝር ጉዳዮች ላይ የፓርላማው አባላት በሚቀጥለው ሳምንት ድምፅ እንደሚሰጡ ተነግሯል። ትናንት ማክሰኞ ቤልጅየም ዋና ከተማ ብረሰልስ በአንድ የባቡር ጣቢያ ላይ ጥቃት ሊፈጽም የነበረው የሽብር ጥቃት ሊያደርስ ሞክሮ የተገደለው ሰው የሰላሳ ስድስት ዓመት እድሜ ያለው የሞሮኮ ተወላጅ መሆኑን የቤልጅየም ባለስልጣናት አስታውቀዋል። ከአሁን ቀደም በሽብር ተግባር የመሳተፍ ታሪክ የሌለው እንደሆነ ነው አክለው ያስታወቁት። የቤልጅየም አቃቢ ሕግ ቢሮ ቃል አቀባይ ኤሪክ ቫንደር ስፕት ዛሬ ባደረጉት ጋዜጣዊ ጉባኤ ኦዚ በሚል አጭር መጠሪያ ብቻ የገለጡት ይህ ሰው መኖሪያ ቤቱ ሌሊቱን ተፈትሿል ብለዋል። ግለሰቡ በብረሰልስ ማዕከላዊ የባቡር ጣቢያ መንገደኞች መሀል ቆሞ እየጮኸ በያዘው ሻንጣ ውስጥ አስቀምጦት የነበረውን ፈንጂ በከፊል አፈንድቶታል። ከዚያም ወደ ጣቢያው ኃላፊ ተንደርድሮ ሮጦ በሻንጣው ያጨቀው ምስማርና ነዳጅ በኃይል እንደፈነዳ ነው የተገለጠው። በዚያ ወቅት በጣቢያው የነበረ አንድ ወታደር አጥቂውን በብዙ ጥይት ደብድቦ ሲያበቃ ገሎታል። በጥቃቱ የተጎዳ ሌላ ሰው እንደሌለ ነው የተገለጸው። በመጨረሻ ዜና የሳዑዲ አረቢያ ንጉሥ ሳልማን የሠላሳ አንድ ዓመት ዕድሜ ልጃቸውን ሞሐመድ ቢን ሳልማንን አልጋወራሽ አድርገው ሰየሙ። ሞሐመድ ቢን ሳልማን ልዑል አልጋወራሽነቱን የያዙት በመከላከያ ሚኒስትርነትና የሀገሪቱን ምጣኔ ሀብት ማሻሻል ኃላፊነታቸው ላይ ደርበው ነው። የቀድሞው አልጋወራሽ የንጉሡ የንጉሱ የወንድም ልጅ መሐመድ ቢን ናያፍ የአገር አስተዳደር ሚኒስትርነቱን ጨምሮ ከጠቅላላው የኃላፊነት ቦታቸው ተነስተዋል። መሐመድ ቢን ሳልማን የሀገሪቱ ምክትል ጠቅላይ ሚኒስትርም ይሆናሉ። የሰላሳ አንድ ዓመቱ አልጋወራሽ ወራሽ መሐመድ ቢን ሳልማን ከሁቲ አማጽያን ጋር ከሚዋጋው የየመን መንግስት ጎን ሆኖ የሚዋጋው ሳዑዲ መራሽ ጥምረት ኃላፊ ሆነው ቆይተዋል። የዜናው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡ ምሽት ፕሮግራም ነው። ሐዋሳ ሐይቅ የብክለት ስጋት እየተሰማበት ነው ማንም እኮ የሚያስበው ነው የሚያይፈው ያስባል የፋብሪካ አይደለም እኔ እምላለሁ እኔ ከዚህ ከፋብሪካ የሚወጣ ቆሻሻ ዛ ሊገባ ነው እንደላለሁ ዶክተር ከበደ ካንቹላ የስምጥ ሸለቆ ሀይቆች ባለስልጣን ከተናገሩት የወሰድነው ነው በኢትዮጵያ የኢንቨስትመንት ኮሚሽን የኢንዱስትሪ ፓርኮች ዘርፍ ምክትል ኮሚሽነር ዶክተር በላቸው መኩሪያ ደግሞ የሚከተለውን አስተያየት ሰጥተዋል ምንም አይነት ፍሳሽ የሽንት ቤትም ሆነ የፋብሪካ ወደ ውጭ አይወጣ አሁን ሰውን እንዲህ አይነት ያልሆነ ሀሳብ ውስጥ እንዲገባ ያደረገው ፊት ለፊት ላይ እየተገነባ ያለ የድሬኔጅ ሲስተም አለ። ዘገባው በምሽቱ ተይዟል። ሰሞኑን በጅቡቲና በኤርትራ መካከል የተፈጠረው ውጥረት በአካባቢው ሀገሮች ላይ ሊኖረው የሚችለው አንድምታ ሁኔታው በሰላም ተፈቶ የመረጋጋት ሁኔታ ካልተከተለና በተለይም ጦር ኃይል ጅቡቲን ለመከላከል በምታደርገው ጥረት ግጭት ውስጥ ከተገባና የኃይል ሚዛኑ የጅቡቲን ብሔራዊ ድህንነት የሚነካ ከሆነ አካባቢው ሀገሮች በተለይም ኢትዮጵያ በተለያየ መንገድ ሁኔታው ከረመረም እስከ ጦር ኃይል በሚደርስ እርምጃ ጣልቃ መግባቷ የሚቀራ ይመስላል። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ዶክተር ካሳሁን ብርሃኑን ድምጽ ነው የሰማ ነው። በምሽቱ ዲሞክራሲ በተግባር ዝግጅት በስፋት ይመለሳሉ። አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ደቡብ ሱዳን ውስጥ ያለው ሁኔታ አሳሳቢ መሆኑን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፕ ግራንዴ አሳስቡ። ሚስተር ግራንዴ ዛሬ አዲስ አበባ ላይ መግለጫ በሰጡበት ወቅት ደቡብ ሱዳን ውስጥ ሰላም ለማስፈን የሚደረገው ጥረት መፋጠን እንዳለበትም ጥሪ አሰምተዋል። እስክንድር ፍሬው ተጨማሪ ዘገባ ልኳል። የዓለም የስደተኞች ቀን በሚከበርበት በዚህ ሳምንት የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ ምስራቅ አፍሪካ ናቸው። ዋነኛ ትኩረታቸው ደግሞ በእርስ በርስ ግጭት የምትታመሰው ደቡብ ሱዳን ሆናለች። ዓለም አቀፉን የስደተኞች ቀን በጋምቤላ ከሚገኙ የደቡብ ሱዳን ስደተኞች ጋር ያከበሩት ኮሚሽነሩ በደቡብ ሱዳንም ጉብኝት አድርገዋል። ዛሬ በአዲስ አበባ በሰጡት መግለጫም በአዲሲቷ አፍሪካዊት ሀገር ያለው ሁኔታ አሳሳቢ መሆኑን ተናግረዋል። ወደ ጋምቤላ የመጣሁት ከጁባ ነው። በደቡብ ሱዳን ሁለት ቀናት ተኩል ካሳለፍኩ በኋላ ነው የመጣሁት እና በዚያ ያለው ሁኔታ በጣም የሚያስጨንቅ ነው። አሁንም ሰላም አልመጣም። ከ12 ሚሊዮን ደቡብ ሱዳናውያን አራት ሚሊዮን ወይም አንድ ሦስተኛ የሚሆኑት ወይ ከሀገራቸው ወይም ደግሞ ከሀገር ውጭ ተሰደዋል። እናም ሊወሰድ የሚገባው እርምጃና ሰላም ለማምጣት የሚደረገው ጥረት ሊጣደፍ እንደሚገባው ከፍተኛ ኮሚሽነሩ አሳስበዋል። በደቡብ ሱዳን ያለው ቀውስ ጉዳይ እንዴት አጣዳፊና አስቸኳይ እንደሆነ ማስመር እፈልጋለሁ። በደቡብ ሱዳን ሰላም ለማምጣት የሚደረገውን ጥረት እንዴት ማሳደግ እንደሚያስፈልግ ሰላም ከማምጣት አንጻር አመራሮቹ ኃላፊነት የተሞላበትን መንገድ እንዲመርጡ ማሳመን እንደሚገባ፣ ልዩነቶችና ክፍፍሎችን በማስወገድ አሳታፊ የሆነ ሂደት እንዲጀምሩ ማበረታታት ያስፈልጋል። በደቡብ ሱዳን ሰላም ለማምጣት እስካሁን ከተደረገው ጥረት በተጨማሪ ምን ሊደረግ እንደሚችል የተጠየቁት ኮሚሽነሩ ያ ጥረት መፋጠን እንዳለበት ነው ያብራሩት። የደቡብ ሱዳን አመራር አሳታፊ ወደሆነ የሰላም ሂደት የሚያደርገውን ጥረት ማፋጠን አለበት። እነዚህ ጥረቶች ምን እንደሆኑ እናውቃለን። ብሔራዊ ውይይት፣ በመጨረሻም ለምርጫ የሚደረግ ዝግጅት፣ እንደዚሁም የተለያዩ ቡድኖችን መድረስና ማሳተፍ የግድ ይላል። ፕሬዚዳንት ሳልቫኪር አሳታፊ የሆነ የሰላም ጥረት እንደሚያደርጉ ነግረውኛል። አሳታፊ ማለት እውነትም አሳታፊ ማለት እንደሚሆን ተስፋ አደርጋለሁ። በግጭቱ ተሳታፊ የሆኑና የሚያገባቸው ወገኖች በሙሉ እንደሚሳተፉ። ከዚህ ውጪ እንደምታውቁት ይህ የእኛ ሥራ አይደለም። እኔ የሰብአዊ እርዳታ ሰው ነኝ። ሰዎች በዚህ አቅጣጫ እንዲሄዱ ግን ማበረታታት ይችላለሁ። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ በአዲስ አበባ ቆይታቸው ከአፍሪካ ህብረት ባለስልጣናት እንደዚሁም ከኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ተወያይተዋል። በኢትዮጵያ 840 ሺህ የጎረቤት ሀገራት ስደተኞች ይገኛሉ። የደቡብ ሱዳንና የኢትዮጵያ ጉብኝታቸውን ዛሬ ያጠናቀቁት ኮሚሽነሩ ወደ ሌላዋ የስደተኞች አስተናጋጅ አገር ዩጋንዳ አምርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እናመሰግናለን እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ሶማሊያ ላይ ያንዣበበውን የበረታ ረሃብ አደጋ ስጋት ለጊዜው ማስወገድ መቻሉን የተናገሩ አንድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን ዓለም አቀፉ ርብርብ መቀጠል እንደሚኖርበት አሳስበዋል። ድጋፉ ካልቀጠለ ግን እጅግ አስከፊው የምግብ እጥረት አደጋ ሊያስከትል እንደሚችል የዓለም የምግብ መርሃ ግብሩ ባለስልጣን አስጠንቅቀዋል። ከጄኔቫ ሊሳ ሽላይን ለቪኦኤ ያጠናቀረችውን ዘገባ አዲሱ አበበ ይዟል። የሶማሊያው ድርቅ ለጊዜው የቆመ መሆኑን ሪፖርት ያደረገው የተባበሩት መንግስታት ድርጅት አገሪቱ ግን በአስጊ ሁኔታ ውስጥ ስለምትገኝና ሕዝቡንም ለአደጋ ስለሚያጋልጥ የምግብ ክምችት አስፈላጊ መሆኑን አስምሮበታል። የዓለም ምግብ ፕሮግራም ደብሊው ኤፍፒ የሶማሊያው ዲሬክተር ሎረን ቡኬራ እንደሚሉት 3.2 ሚሊዮን ሰዎች በችግር ላይ ናቸው። በብርቱ የተጎዱትን 70 ሺህ ጨምሮ ወደ 350 ሺህ ሕፃናት በተመጣጠነ የምግብ እጥረት እንደሚሰቃዩም ታውቋል። የደብሊው ኤፍፒው ቡኬራ እንደሚሉት ሰባት መቶ ሺህ ሕዝብ ቤት ንብረቱን ጥሎ ምግብና የመጠጥ ውሃ ፍለጋ ተሰዷል። የግጦሽ መሬትና ውሃ በመጥፋቱም በብዙ መቶ ሺዎች የሚቆጠሩ የቀንድ ከብቶች ሞተዋል። ከስድስት መቶ በላይ ሰዎች በኮሌራ ሕመም መሞታቸውን የተናገሩት ቡኬራ ሰውነታቸው በረሃብ ስለተጎዳ ሕመሙን መቋቋም እንዳቃተውም ነው አብረው ያስረዱት። የወደፊቱ ተጨባጭ ሁኔታ ተስፋ ሰጪ ባይሆንም አሉ ቡኬራ የረዴት ድርጅቶች አስከፊውን ድርቅ ለጊዜው አቁመውታል። የደብልዩኤፍፒ የሶማሊያ ዲሬክተር ሎረን ቡኬራ በተጨማሪም በዓለም አቀፉ ማህበረሰብ የሚታገዙት የረድኤት ድርጅቶች ምስጋና ይግባቸው ይግባቸውና ዛሬ እንደ አውሮፓ አቆጣጠር በ2011 ዓ.ም እንደነበረውና ለ250,000 ሰዎች ሞት ምክንያት እንደነበረው ያለ አስከፊ ድርቅ ሊገታ ችሏል ይላሉ። ዛሬ ዕድለኞች ሆነናል። ችግሮቹን ማስወገድ የሚያስችል እድገት አሳይተናል። እንደ ማኅበረሰብ እርዳታዎችን ለዘላቂ መፍትሔ አውለናቸዋል። ዳሩ ግን ይህን እርዳታ በአግባቡ ያለመጠበቅ ለአደጋ ያጋልጣል። ይህን አደጋ ማስቆም ማለት ቀደም ሲል ወደ ነበርንበት የተረጋጋ ሁኔታ መድረስ ማለት ነው። ቡኬራ ለቪኦኤ ሲናገሩ ባስተላለፉት ማሳሰቢያም የተባበሩት መንግሥታት ድርጅት ለችግረኞች አስፈላጊውን ቀጣይ እርዳታ ማቅረብ ይችል ዘንድ የበጎ አድራጊዎች ትብብር እንዳይለየው ጠይቀዋል። በአሁኑ ወቅት ለቀጣዮቹ ስድስት ወራት ቢያንስ ወደ 300 ሚሊዮን ዶላር ያስፈልገናል። ያ ካልተገኘ ግን ለ2.5 ሚሊዮን ያህል ችግረኞች የምንሰጠውን እርዳታ ማቋረጥ እንገደዳለን። ይህ ቁጥር ደግሞ ሕፃናትንና ነፍሰ ጡር ሴቶችን ይጨምራል። የእርዳታ አቅርቦቱ ከዚህ ዓመት ቀጥሎ ባለው ወቅትም መቋረጥ እንደሌለበት ያሳሰቡት ቡኬራ ድርቁ ከአልሻባብ የነውጥ እርምጃ ጋር የተባባሰ አደጋ ከፊታችን ጋርጦብናል ብለዋል። ለዩናይትድ ስቴትስ ምክር ቤት አባልነት ትናንት ማክሰኞ በጆርጂያ ክፍለ ግዛት በተካሄደው ምርጫ ሪፐብሊካኗ እጩ ካረን ሃንደል አሸንፈዋል። የትናንቱ ምርጫ ውጤት አንድምታም በምክር ቤቱ የግዛቲቱን ወኪል ከመምረጥ ባሻገር በበርካታ የፖለቲካ ተንታኞች መራጩ ሕዝብ በፕሬዚደንት ዶናልድ ትራምፕ አስተዳደር ላይ እንደሚሰጠው ውሳኔ ሕዝብ ተደርጎም ታይቶ ነበር። ሪቻርድ ግሪን ዋሽንግተን ዲሲ ላይ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። ኬረን ሄንድል ተቀናቃኛቸውን የ30 ዓመቱን ወጣት የዲሞክራቲክ ፓርቲ እጩ ጃን ኦሶፍን ያሸነፉበት ምርጫና የምረጡኝ ዘመቻ በዩናይት ስቴትስ ምክር ቤታዊ ምርጫ ታሪክ እጅግ ከፍተኛ ገንዘብ የፈሰሰበት በጣምም ውዱ ነው። በሁለቱ የምርጫ ዘመቻዎችና ደጋፊዎቻቸው የወጣው የገንዘብ መጠን 50 ሚሊዮን ዶላር ደርሷል። የምርጫውን ውጤት ተከትሎም ለደጋፊዎቻቸው ባሰሙት ንግግር ፕሬዚዳንት ትራምፕንና ሌሎች የፓርቲያቸውን መሪዎች ያመሰግኑት ሄንደል ባለፈው ሳምንት በነፍሰ ገዳይ ጥይት የተመቱትን በዩናይት ስቴትስ ምክር ቤት የሪፐብሊካን አባል ስቲቭ ስካላይዝን አንስተው በአገሪቱ የፖለቲካ ልዩነት ሳቢያ የሚጋጋሙ ቁጣዎች እንዲረግቡ ሲሉ ጥሪ አሰምተዋል። ሊፍት ስ ን ን ልዩነታችንን በተሻለ ቀና መንገድ ማረቅ ይቻለን ዘንድ ይችን አገር ማጎልበት አለብን። ምክንያቱም ዩናይትድ ስቴትስ ውስጥ ማንም በፖለቲካ እምነቱ ወይም አቋሙ ሳቢያ ሕይወቴ ላደጋ ሊጋለጥ ይችል ይሆናል የሚል ስጋት ሊያድርበት አይገባም። ልዩ የምርጫ ውድድሩ የተካሄደው የአገሪቱን የጤና አጠባበቅና የሰብአዊ አገልግሎቶች ሚኒስቴር እንዲመሩ ባለፈው የካቲት ወር ፕሬዝዳንት ትራምፕ የሰየሟቸው ቶም ፕራይስ የለቀቁትን መቀመጫ ለመሙላት ነው። የቀድሞ አፈ ጉባኤ ኒውት ጊንግሪች ለመጀመሪያ ጊዜ ካሸነፉበት እንደ አውሮፓውያን የዘመን አቆጣጠር ከ1979 ዓ ም አንስቶ የደቡባዊ ዩናይትድ ስቴትሳዊ ጆርጂያ ክፍለ ግዛት ዋና ከተማ አትላንታና አካባቢዋ ልዩ የምርጫ ወረዳ ከሪፐብሊካኖች እጅ ወጥቶ አያውቅም። ይሁን እንጂ ዲሞክራቶች የፕሬዚዳንት ትራምፕ ተቀባይነት በፍጥነት እያሽቆለቆለ ባለበትና ባለፈው ታህሳሱ ፕሬዚዳንታዊ ምርጫም ተፎካካሪያቸውን ሂላሪ ክሊንተንን እጅግ በጣም አነስተኛ በሆነ ነጥብ ብቻ ያሸነፉበት የምርጫ ወረዳ መሆኑ ተጨምሮ ያን የቆየ ይዞታን ቀለብስና እጩአችንንም እናስመርጣለን የሚል እምነት አድሮባቸው ነበር። የዲሞክራቶች ተስፋ በከፊልም ያንሰራራው ባለፈው ሚያዝያ ወር በተካሄደው ልዩ የቅድመ ምርጫ ውድድር እጩዋቸው ኦሶፍ በማሸነፋቸው ነው። ይሁንና ኦሶፍ በቅድመ ምርጫው ያመጡት ውጤት የትላንቱን ምርጫ ለማስቀረትና ከሪፐብሊካኑም አሸናፊ እጩ ጋር ሳይጋጠሙ ቦታውን ለመያዝ የሚያስችላቸውን የ50 በመቶ ነጥብ ለመቆናጠጥ ሁለት ነጥቦች ብቻ ፈሪ ነበር። የወሶፍ የምርጫ ዘመቻ የበጎ ፈቃደኞችን ያነቃቃና በሚሊዮኖች የሚሰላ ዶላርም በመላው አገሪቱ ከሚገኙ የዲሞክራቲክ ፓርቲው ደጋፊዎች ለማሰባሰብ ጭምር የቻለ ነበር። ድፍረት፣ መልካምነትና ትህትና የሚያደርገውን አሳየናቸው። ልዩነቶች ያሏቸው ሰዎች መካከል ሳይቀር እርስ በርስ አንዱ ሌላውን ከማንቋሸሽና የሌለ ስብና ከመፍጠር ይልቅ የሚያግባቡንን ነጥቦች በመፈለግ አብረን ወደፊት ልንራመድ አሁንም መቀራረብና ኅብረቶችን ልንገነባ መቻላችንን አሳየናቸው። ያኔ ብቻ ነው አገራችን በርግጥ ወደፊት ልትራመድ የምትችለው። የምርጫው ውጤት ይፋ እንደተደረገም ፕሬዚዳንት ዶናልድ ትራምፕ የፓርቲያቸውን አባል ድል በትዊተር አማካኝነት በላኳቸው መልእክቶች አወደሱ። ሪፐብሊካኖች በያዝነው ዓመት የትላንቱን ሌላ ከፍተኛ ፉክክር የታየበትን የደቡብ ካሮላይና ግዛት ውድድር ጨምሮ እስካሁን በጠቅላላው በአራት ልዩ ምርጫዎች አሸንፈዋል። በምክር ቤቱ አርባ አምስት አብላጫ መቀመጫዎችም አሏቸው። ይሁንና የአሐዝ ይበልጥ እየገነነ የመጣው የፕሬዚዳንቱ አወዛጋቢነት የአማካይ ጊዜ ምርጫ ወደሚካሄድበት ወደሚቀጥለው ዓመት ከዘለቀ ሁኔታው ሌላ ገጽታ፣ ሌላ ቀለም ሊላበስ ይችላል። ወደ መጨረሻው የመጽሔት ክፍለ ጊዜ ዘገባ ስናልፍ ፕሬዚደንት ዶናልድ ትራምፕ ከውጭ የንግድ ተቋማት የሚያገኟቸውን ክፍያዎች የማጽደቅ ህገ መንግስታዊ ስልጣናችንን ረግጠዋል ሲሉ ከሁለት መቶ በላይ የሚሆኑ የዩናይትድ ስቴትስ ዲሞክራት የምክር ቤት እንደራሴዎች ክስ አሰሙ። የፕሬዝደንቱ የንግድ ወለድ የገንዘብ አከፋፈል ህግን ይጥሳል የሚሉ ሌሎች ሁለት ክሶችም ተመስርተውባቸዋል። ዘጋቢያችን ካትሪን ጊብሰን ከተወካዮች ምክር ቤት ያጠናቀረችው ዘገባ አለ። አዳነች ፍሳይ ታቀርባለች። ዶናልድ ትራምፕ የሀገሪቱን ህገ መንግስት ለማክበር መሐላ እንደፈጸሙ ነው ህጉን የጣሱት ይላሉ ዲሞክራት የምክር ቤት አባላት። ዲሞክራቱ የከነቲከት ተወካይ ሴኔተር ሪቻርድ ብሉመንተል ያብራራሉ። የገንዘብ አከፋፈሉን ሕግ ካለምንም ሐፍረት በግልጽ ጥሰውታል። የገንዘብ አከፋፈሉ ሕግ በህዝብ ለተመረጡ ባለሥልጣኖች ከውጭ ሀገራት የሚከፈላቸውን ገንዘብ ምክር ቤት እንዲያጸድቀው ይጠይቃል። ዲሞክራቶቹ ታዲያ ትራምፕ በውጭ ሀገራት ካሉት የንግድ ተቋማት ስለሚያገኙት ገንዘብ በግልጽ አላሳወቁም ይላሉ። አሁንም ሴኔተር ብሉመንታል ስለማናውቀው ነገር ልንፈቅድ አንችልም። ዶናልድ ትራምፕ የደበቁትን ልንፈቅድ አንችልም። ፕሬዝደንት ትራምፕ በዓለም ዙሪያ ካሏቸው የንግድ ተቋማት ጋር በተያያዘ ሊኖር ስለሚችለው የጥቅም መጋጨት ሦስት ክሶች እንዲመሰረቱ አድርጓል። ዲሞክራቱ የኒው ሜክሲኮ ተወካይ ሴኔተር ታም ፕሬዚደንት ትራምፕ መሠረት ያደረጉት የአሜሪካን ሕዝብ ጥቅም ሳይሆን የራሳቸውን ጥቅም አለመሆኑን እንዴት ልናውቅ እንችላለን? ክሱን በመመስረት ተግባር የረዱት ጠበቃ ኤልዛቤት ዋይደር መፍትሄው ቀላል ነው ይላሉ። የሚያገኙትን ገንዘብ በሚመለከት ሁሉንም ወይም ምንም አይነት ውሳኔ አይደለም ማድረግ ያለባቸው፣ ሕጉን መከተል ብቻ ነው። ገንዘቡን ከመቀበላቸው በፊት ለምክር ቤቱ ማሳወቅ ይኖርባቸዋል። እሳቸው ግን ይህን አላደረጉም። ትራምፕ ግን የእሳቸው የንግድ ተቋማት ከፕሬዚዳንትነት ስልጣናቸው ጋር አይቃረኑም የሚል ምላሽ ብዙውን ጊዜ በትዊተር ሲሰጡ ቆይተዋል። በአንድ የገንዘብ አከፋፈል ክስ ላይ ክስ የመሰረቱት ጠበቃ ሴት ባረት ተልማን ህጉ ትራምፕን አይመለከትም ይላሉ። ከውጭ ሀገር ጋር ወይም የውጭ ሀገር ባለቤትነት ካለው የንግድ ተቋም ጋር መስራት ከገንዘብ አከፋፈሉ ሕግ ጋር አይገናኝም። ከሳሾቹ ሊወጡት የማይችሉት ትልቅ ልጠጣ ነው። ዴሞክራቱ የኒውዮርክ ተወካይ ጄሪ ናድለር በበኩላቸው የገንዘብ አከፋፈል ህግን በሚመለከት ከዚህ ቀደም የተሞከረ ነገር የለም፣ ምክንያቱም እስካሁን ባለው ጊዜ ይህን ህግ ወደ መፈተን ለመጠጋት እንኳ የሞከረ ፕሬዚዳንት የለምና። ሴት ባተልማን የዲሞክራቶቹ አላማ ፕሬዝደንት ትራምፕ የግብር አከፋፈል ሰነዶቻቸውን እንዲያቀርቡ ማድረግ ነው ይላሉ። ከዚያ ቀጥሎ ደግሞ በፕሬዚዳንቱ ላይ አጠቃላይ ክስ መመሰረት መሆኑን ጠበቃው አውስተዋል። ከምሽቱ 3 ሰዓት ከ28 ደቂቃ ሆኗል። አዲስ አበባ ላይ በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ዝግጅቶቻችንን ማግኘት ትችላላችሁ። እንደዚሁም በፌስቡክ አት ቪኦኤ አምሃሪክም ላይ ታገኙናላችሁ። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን። አስተያየቶቻችሁን ስጡ። ሐሳቦቻችሁን አንሸራሽሩ። በኦዲዮ ናው እንዲሁም ቪኦኤ ዶት ሆርን ዶት ኤምኦ ቢአይ ላይ አለን። የቪኦኤን አፕ እንደዚሁ በስልኮቻችሁና በታብሌቶቻችሁ ላይ ጭናችሁ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ከትናንት በስቲያ ሰኔ 12 2009 ዓ ም በይፋ ስራ የጀመረው ግዙፉ የሐዋሳ ኢንዱስትሪ ፓርክ እያስገነባ ያለው የፍሳሽ ማስወገጃ መስመር ከሐይቁ ጋር በቀጥታ የተገናኘ መሆኑ ቀድሞውንም የብክለት ስጋት ሲያንዣብብበት ለቆየው የሐዋሳ ሐይቅ ተጨማሪ ስጋት እንደሆነ አስተያየት ሰጪዎች ተናገሩ። የሐዋሳ ዩኒቨርሲቲ መምህራንና ባለሙያዎች ስጋቱ የእነሱም ጭምር እንደነበረ ገልጸው መስመሩ የተዘረጋው ከዝናብ የሚወርድ ፍሳሽን ለማስተላለፍ ብቻ መሆኑን ማረጋገጣቸውን ይገልጻሉ። ሆኖም ተጨማሪ ጥናት እንደሚያስፈልግ ከፓርኩ አስተዳደር ጋር መመካከራቸውን ጠቁመዋል። የኢንዱስትሪ ፓርኩ አመራር አባላት ለአሜሪካ ድምጽ እንደተናገሩት ፓርኩ እጅግ ዘመናዊ በሆነ መልኩ ከፍሳሽ ነፃ ተደርጎ መገንባቱን ገልጸው የፍሳሽ ማስወገጃ መስመሩ ለዝናብ ውሃ መውረጃ የተሰራ ነው ብለዋል። ጽዮን ግርማ ዝርዝሩን ይዛለች። በኢትዮጵያ እየተገነቡ ካሉ ግዙፍ የኢንዱስትሪ ፓርኮች አንዱ የሆነውና አንድ ነጥብ አራት ሚሊዮን ስኩዌር ሜትር መሬትን የሸፈነው የሐዋሳ ኢንዱስትሪ ፓርክ እያሰራ ያለው ስምንት ሜትር ጥልቀት ያለው የፍሳሽ ማስወገጃ መስመር ከየፋብሪካዎቹ የሚወጣውን ኬሚካል የቀላቀለ ፍሳሽ ይዞ ወደ ሐዋሳ ሀይቅ ሊገባ ነው የሚል ስጋት መፈጠሩን አስተያየት ሰጪዎቹ ይናገራሉ። ቁፋረው ከፓርኩ በቀጥታ ወደ ሐዋሳ ሀይቅ የተገናኘ በመሆኑም የሐዋሳ ከተማ ነዋሪዎች፣ የበጎ ፈቃደኞች፣ የሐዋሳ ሀይቅ አስተዳደር፣ የደቡብ ዩኒቨርሲቲና የሐዋሳ ዩኒቨርሲቲ መምህራንና የስምጥ ሸለቆ ሀይቆች ባለስልጣን መስሪያ ቤት ባለሙያዎች ፍሳሹ ወደ ሐይቁ የሚሄድ ከሆነ ከፍተኛ ብክለት ሊያስከትል ይችላል የሚል ስጋትን ይዘው እንደነበር እና ይህ ስጋትም ከአካባቢው አልፎ በማህበራዊ ሚዲያ ላይም የውይይት አጀንዳ ሆኖ ሰንብቷል። ስምጥ ሸለቆ ሀይቆች ተፋሰስ ባለስልጣን ዋና ዳይሬክተሩ ዶክተር ከበደ ካንቹላ ስጋቱ እንደነበር ያረጋግጣሉ። ያው ሰው ወደ ሀይቁ ስለተቆፈረ ከፋብሪካ ስለሚወጣ ፋብሪካ ኬሚካል ይዞ ስለሚመጣ ነው የሚል ፍራቻ ነው። ሆን በሶሻል ሚዲያ ላይ የምናየው ሰው ሁሉም ማንም እኮ የሚያስበው ነው የሚያይፈው ያስባንዴ ፋብሪካ አይደለም። እኔ እምላለሁ እኔ ከዚህ ከፋብሪካ የሚወጣ ቆሻሻ ዛ ሊገባ ነው እንዴ እላለሁ። በማህበራዊ ሚዲያ ላይ ይህንኑ ስጋት ሲያስተጋቡ ከነበሩት መካከል አንዱ በሲያትል የሚገኘው ኦርቾ ኤራ የተባለ ወጣት ይገኝበታል። ቶልጅ ያደግኩት በዚሁ አካባቢ ነው፣ በሀይቁ ዙሪያ ያለውን ሁኔታም ሲከታተል ነበር ይላል። በሀይቁ የውሃ መጠን መቀነስ የጨርቃጨርቅ ሴራሚክና ለስላሳ መጠጥ ፋብሪካዎች ፍሳሽ እያስከተለ ያለው ብክለትና የሐዋሳ ሪፈራል ሆስፒታል ፍሳሽ ወደ ሀይቁ እንዲገባ መደረግ ቀድሞ የነበሩ ስጋቶች ናቸው ይላል። ሕዝቡ ኮንሰርን ምንድን ነው፣ መረጃ የለውም። ትልቅ ጉድጓድ ተቆፍሮ ያል የሐዋሳውና የጨርቃጨርቁና የሪፈራሉ ሆስፒታል ኤክስፔሪየንስ አለ። ይሄ በሚሆንበት ጊዜ ውዥንብር ተፈጥሯል። የአሁኑ ስጋት ከዚህ ከአንድ መቶ ሀምሳ በላይ ፋብሪካዎችን በአንድ ላይ አቅፎ ከያዘው የኢንዱስትሪ ፓርክ የሚወጣው ፍሳሽ ታክሞም ቢሆን በቀጥታ ወደ ሀይቁ የሚገባ ከሆነ ተፈጥሮን ከማጥፋቱም በላይ የኬሚካል ብክለቱ ለአካባቢው ነዋሪዎች ከዛም ደግሞ ለአገር አደገኛ ይሆናል የሚል ነው። ህገ መንግስቱን ብናይ ራሱ አንቀጽ ዘጠና ሁለት ላይ ሩጥ አንቀጽ ሶስት ላይ ህብረተሰቡን የሚመለከት ማንኛውም ፖሊሲ ፕሮግራም ተግባራዊ በሚደረግበት ጊዜ በሚነደፍበት ጊዜ ህዝቡን ማሳተፍ አለበት ይላል። ህዝቡ አልተሳተፈም። መሬቱን ከሲዳማ ልማት ማህበር ሰባ አንድ ሄክታር መሬት ወሰዱ። እዛ ጋር የሆነ የመንግስት እርሻ ጣቢያ ኦፊስ ነበር። እሱን አነሱት፣ ገበሬዎችን አነሱ ጀመሩት እንትን እና ህዝቡ ምንም የሚያውቀው ነገር የለም። ይሄ አንዱ ትልቅ ኮንሰርን ነው። ህዝቡ ማወቅ አለበት። ህዝቡ ከጥያቄ ከጠየቀ መመለስ አለበት ነው ኢምፕሊመንቴሽኑ ላይ እንዴት ነው፣ ሰስቴናብሊቲው እንዴት ነው የሚለው ነገር መመለስ አለበት። በኢትዮጵያ የኢንቨስትመንት ኮሚሽን የኢንደ ኢንዱስትሪ ፓርኮች ዘርፍ ምክትል ኮሚሽነር ዶክተር በራቸው መኩሪያን ስለ ጉዳዩ ጠይቄያቸው ነበር። ከየፋብሪካዎቹ የሚወጣው ፍሳሽ እዛው እንዲቀር የሚያደርግ ዘመናዊ ፍሳሽ ማስወገጃ በፋብሪካ ውስጥ ተገንብቷል ይላሉ። የዜሮ ሊኩድ ዲስቻርጅ ፋሲሊቲ ተገንብቷል። ይሄ ማለት ምንም አይነት ፍሳሽ፣ የሽንት ቤትም ሆነ የፋብሪካ ወደ ውጭ አይወጣም። አሁን ሰውን እንዲህ አይነት ያልሆነ ሀሳብ ውስጥ እንዲገባ ያደረገው ፊት ለፊት ላይ እየተገነባ ያለ የድሬኔጅ ሲስተም አለ። ይህም ፓርኩ ያረፈው እንግዲህ አሁን አንደኛው ምዕራፍ መቶ አርባ ሄክታር ላይ ነው። ይሄ ከዚህ በፊት የእርሻ ቦታ ነበረ። የእርሻ ቦታ ላይ ደግሞ የሚዘንብ ዝናብ ቀጥታ ወደ መሬት ነው የሚገባው በአብዛኛው እና ፍሳሹ ብዙ አልነበርም። አሁን ግን አስፋልቱ በራሱ ሀያ አራት ኪሎ ሜትር ርዝመት ነው ያለው። ከዚህ ሁሉ የሚወጣ የዝናብ ውሃ ፊት ለፊት ወጥቶ ይቆማል፣ ወደ ከተማውም ይፈሳል። ያንን ድሬይን የሚያደርግ ግንባታ ነው እየተገነባ ያለው። ይሄንን አይቲንክ በአግባቡ ለመረዳት አይቲንክ ያዩት ብቻ ናቸው የሚችሉት የሚያውቁትም። እና እሱ ይመስለኛል ትልቅ ትልቅ ኮንፊውዥን እየፈጠረ ያለው ከድርጅቶቹ የሚወጣ ምንም አይነት ፍሳሽ በመሬት ውስጥም ከመሬት በላይም የለም። ዘጠና ፐርሰንቱን እንደውም የሚጠቀሙበትን ውሃ ጠቃሚ ነው የሚጠቀሙት፣ ሪሳይክል ያደርጋል ይሄ ቴክኖሎጂ ነው ያለው። የስምጥ ሸለቆ ሀይቆች ባለስልጣን ዳይሬክተሩ ዶክተር ከበደ ካንቹላ ይህንኑ ሀሳብ ያጠናክራሉ። ባለሙያዎቹ ከፓርኩ አስተዳደር ጋር በነበራቸው ውይይትና በኢንዱስትሪ ፓርኩ ጉብኝት ይህንኑ ማረጋገጣቸውን ይናገራሉ። ፈሳሽ ሞተር ነው ስቶር ሞተር የሚባለው ነው። ከጣራው ከኢንዱስትሪ ፓርኩ ጣራ የሚፈስ ነው። ፊት ለፊታቸው ስለተከማቸ ቦታውን ደግሞ ሌላ ፐርፖዝ ስለሚፈለግ ጥናት ከተካሄደ በኋላ ነው ወደ ሀይቁ እንዲቀላቀል እየተደረገ ነው ያለው። ግቢ በጣም ትልቅ ነው። ከዛ ሁሉ የሚወጣውን ሼድ እዛ ግቢ ውስጥ የሚሸከም ቦታ የለም። በፊት ሲሰራም ዜሮ ነው። ምንም እንትን ችግር የለውም። ውስጡ ዜሮ ዲስቻርጅ ነው መጀመሪያ ራሱ ማስተር ፕላኑ ሲሰራ ማለት ነው። የኢንዱስትሪ ዞኑ ሁኔታውን ግልጽ ለማድረግም ይላሉ ከፋብሪካው የሚወጣው ቆሻሻ ወደ ሀይቁ አይገባም፣ ወደ ሀይቁ የሚገባው ከዝናብ የሚመጣው ውሃ ነው ሲሉ ይናገራሉ። እሱም ቢሆን ግን ለሀይቁ ስጋት ነው ይላሉ። ግን ይሄ ዓመቱን ሙሉ ቢለቀቅ ማለት እንደዚህ ከቀጠለ እግድ ይኖራል የሚል ፍራቻ እኛም አለን። ግን ከሀዋሳ ዩኒቨርሲቲ ጋር ተነጋግረን ከሚመለከታቸው የከተማ አስተዳደርም ሌሎች ከፍተኛ የመንግስት ኃላፊዎችም ጋር ሆነን ሌላ አማራጭ ምንድን ነው ሊሆን የሚችለው? ይሄ ጊዜያዊ ሶሉሽን ነው እንጂ ቋሚ ሶሉሽን ሊሆን ስለማይችል ሌላ አማራጭ ምንድን ነው ሊሆን የሚችለው የሚለውን በአጭር ጊዜ ከሀዋሳ ዩኒቨርሲቲ ጋር እንደገና ልናጠና ነው። በሀዋሳ ዩኒቨርሲቲ የባዮሎጂ ዲፓርትመንት ዲንና የስምጥ ሸለቆ ጥናት ማዕከል አስተባባሪው ዶክተር ግርማ ጥላሁን በዚህ ጉዳይ ላይ ሁኔታው የሚመለከታቸው በሙሉ የሀገር ሽማግሌዎችም ጭምር ከፓርኩ አስተዳደር ጋር መወያየታቸውን ይናገራሉ። የተቋቋመው ፋብሪካ በሙሉ ከዛ ውስጥ የሚወጣው ጎርፍ ማስወገጃ ውስጥ ይገባል የሚለው ነገር እሱ አይደለም። አሁን የጎርፍ ውሃ ራሱ ከከተማውም ፋብሪካውም ካለበት ከዛም ሰፈር ከየትም ሰርፌስ ላይ ያለውን ማለት ነው የሚያመጣው ራሱ በምንም ታምር ትሪክት ተደርጎ ነው መድረስ መሄድ ያለበት። ፋብሪካው አካባቢ ያለው የተቆፈረው ውሃ በትልቅ ቮሊዩም እና ለሐይቁ በጣም በቀረበ መልክ ነው። መጨረሻም ሄዶ ሪሊድ ሲደረግ ትሪት የሚደረግበት ይሄ አርቲፊሻል ዌትላንድ ሊሰራ በሚችልበት ደረጃ ላይ አይደለም ያለው። ኦልሞስት የመጨረሻው ትንሳይ ሲሄድ ከሐይቁ መቶ ሜትር ያነሰ ነው የሚሆነው እና በዛ ቦታ ላይ ብዙም ነገር ሊሰራ አይችልም። ስለዚህ ምን መሆን መቻል አለበት? ወደ ጎን ወዳለ ሌላ ቦታ ተወስዶ እዛ አካባቢ ትሪት ተደርጎ አርቲፊሻል ዌትላንድ ተሰርቶ መሆን መቻል አለበት ነው ለኩን ታርጌት ማድረግ የለበትም የሚል ነው። ይሄ መግባባት ማስረዳት የተቻለበት ሁኔታ ነው ያለው። የኢንዱስትሪ ፓርኮቹ ዘርፍ ምክትል ኮሚሽነር አስተባባሪው ዶክተር በላቸው መኩሪያ፣ ስጋቱ ከመረጃ ክፍተት የመጣ ነው እንጂ ሁሉም ነገር ከፕሮጀክቱ ጋር ታስቦበት እየተሰራ እንደሆነ ይናገራሉ። ትልቅ መቶ አርባ ሄክታር ማለት አንድ ነጥብ አራት ሚሊዮን ስኩዌር ሜትር የሸፈነ ፋሲሊቲ ነው ብዬሽ አለው። ረጅም የአስፋልት የኢንተርናል አስፋልት ሮድ አለው ሀያ አራት ኪሎ ሜትር የሚሸፍን በዚህ በተጨማሪ ደግሞ የጣራዎቹን ራሱ ስንወስድ አጠቃላይ የህንፃ ግንባታው አራት መቶ አስር ሺህ ስኩዌር ሜትር ነው እና ይሄ ሲታሰብ ያው ሬን ዎተር ሃርቨስቲንግ ሜካኒዝም ይኖራል የሚል ከመነሻውም አለ። ሬን ዎተር እንግዲህ ሃርቨስት የሚደረግበት አንደኛው ተቀብሎ ወደ መሬት እንዲገባ እና ሪጀነሬት እንዲያደርግ ግራውንድ ዎተሩ ነው ሪፕለኒሽ እንዲያደርግ ማድረጊያ መንገድ አለ። ሁለተኛው ደግሞ እንዳለ ንጹሁን የሆን የዝናቡን ውሃ ነው ይዞ እንዲወጣ ማድረግ ማለት ነው እና አሁን እኛ የተከተልነው ከመነሻውን ፕላኑ ላይ ያለው የዚህ የድሬኔጅ ሲስተሙን መዘርጋት ነበረ። ያው የግንባታው ሂደት አልቆ በዘጠኝ ወር ተጠናቅቆ ወደ ምርት ከገቡ በኋላ የመሆኑ ነገር ያው የፕራዮሪቲ ጉዳይ ነው። አስፋልቱንም ሁሉ የሚቀየርበት ነው። የመንገዶች ባለስልጣን ነው ከክልሉ መንግስት ጋር እየተባበረ እየሰራ ያለው እና ብዙ ነገሮች አለ፣ የበጀት ኢምፕሊኬሽን አለው። የውሳኔም ለምንም ለምንም እንጂ ከመነሻ የታሰበበት ትልቅ የልማት ስራ ነው። የልማቱ አካል ነው። ባለሙያዎቹ የስምጥ ሸለቆች ጉዳይ ከፍተኛ ጥናት ሊደረግባቸው የሚገባ አሳሳቢ የአገር ጉዳዮች ናቸው ብለው ያስረግጣሉ። ልማትን ብቻ ሳይሆን የተፈጥሮ ሀብትንም ከግምት ውስጥ መክተት የግድ ነው ይላሉ ዶክተር ግርማ ይህንን ሀሳብ ያጠናክራሉ። ይሄንን አይነት ነገር በረጅም በጥናት በተለይ የተለያዩ ባለሙያዎች መኖር አለባቸው። ባዮሎጂው ብቻ አይደለም፣ አሁን መታየት ያለበት ሶሻል አስፔክቱ፣ ኢኮኖሚካል አስፔክቱ፣ ሃይድሮሎጂው፣ ጂኦሎጂው፣ እነኚህ መልቲ ዲሲፕሊነሪ የሆነ እንትን መኖር መቻል አለበት። ማንም ልማትን እንትን የሚል የለም። በተፈለገው መልክ ከተማዎች እንዲያድጉ ይፈልጋል። ኦርባናይዜሽን፣ ኢንዱስትሪያላይዜሽን፣ ሁሉም ነገር ግን ምንድን ነው፣ በአንድ የሙያ ዘርፍ ብቻ የሚሄድ አይደለም። የኢንጂነሪንግ ብቻ አይደለም። ብዙ ባለሙያዎች አሁን የኛ የጥናት ማዕከል ብዙ ባለሙያዎችን ሰብስቦ በማመካከር ዘላቂ የሆነ ዴቨሎፕመንት ማምጣት ይቻላል። ኢኮኖሚስቱ መናገር መቻል አለበት። ኢንጂነሩ፣ ሃይድሮሎጂስቱ፣ ጂኦሎጂስቱ መናገር መቻል አለበት። በተለይ በስምጥ ሸለቆ ውስጥ ማለት ነው። በጣም ፍራጃይል የሆነ አካባቢ ስለሆነ ምክክር ይሄ ያለ አይደለ? ፐብሊክ የሆነ ዲስከሽን በጣም ያስፈልጋል። ዶክተር በላቸው በኢንዱስትሪ ፓርክ ውስጥ የሚገኙ አብዛኛው ፋብሪካዎች ስራ መጀመራቸውንና በትላንትና ዕለት ደግሞ ስራ መጀመራቸውን በማስመልከት በይፋ ተመርቆ መከፈቱን ገልጸዋል። አድማጮች፣ በዚህ ጉዳይ ላይ የተለያዩ ባለሙያዎችን ያሳተፈ ውይይት አዘጋጅተን በቀጣይ ይዘን ለመቅረብ ቃል እንገባለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ጽዮን ግርማን እናመሰግናለን። ተከታዩ ዲሞክራሲ በተግባር ከአጨቃጫቂው ራስ ዱሜራ የድንበር አካባቢ የካታርን ሰላም አስከባሪ ወታደሮች መልቀቅ ተከትሎ አካባቢውን ለመቆጣጠር ኤርትራ ወታደሮቿን አስፍራለች ስትል ጅቡቲ ከሳለች። ሁለቱ ሀገሮች የመሬት ውዝግቡን በሰላማዊ መንገድ እንዲፈቱ የተባበሩት መንግስታት ድርጅት ጥሪ አስተላልፏል። ፈታሽ ቡድን ወደ ሁለቱ ሀገሮች እንዲላክም በአፍሪካ ህብረት የቀረበውን ሐሳብ የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት አባላት መደገፋቸውም ተገልጿል። ካታር 450 አቃቢያነ ሰላም ወታደሮቿን ከኤርትራና ጅቡቲ ድንበር ያነሳችው ሁለቱ ሀገሮች ከዶሃ ጋር ዲፕሎማሲ ቁርቁስ ውስጥ ከገባችው ከሳዑዲ አረቢያ ጎን ቆመዋል በሚል እንደነበር ይታወሳል። በጅቡቲና በኤርትራ መካከል ያገረሸው አለመግባባት በአካባቢው ሀገሮች ላይ ምን አንድምታ ይኖረዋል? የምሽቱ ዲሞክራሲ በተግባር የባለሙያ ትንታኔም ይዟል። አዘጋጅና አቅራቢው ሰሎሞን ክፍሌ ነው። የሀቅ አጣሪው ተልእኮ ቡድን ወደ ሁለቱ ማለት ወደ ኤርትራና ጅቡቲ እንዲላክ በአፍሪካ ሕብረት የቀረበውን ሐሳብ የጸጥታው ምክር ቤት አባላት ይደግፉታል ሲሉ ትላንት በጋዜጣዊ መግለጫ ላይ ያስታወቁት በምክር ቤቱ የፕሬዝደንቱ ቋሚ ተጠሪ ሳቻ ሴርጅዮ ሎሬንቲ ሶሊዝ ናቸው። ሁሉም ወገኖች በአካባቢው ጸጥታና መረጋጋት እንዲሰፍን መስራት አለባቸው ብለዋል። በተባበሩት መንግስታት ድርጅት የፖለቲካ ጉዳዮች ረዳት ጸሐፊው ኢትዮጵያዊው ዲፕሎማት ታየ ብሩክ ዘሪሁን በበኩላቸው በጉዳዩ ላይ በመወያየት ላይ ላሉት አባላት ገለጻ አድርገዋል። እንደ አውሮፓውያን ዘመን አቆጣጠር ከ1998 እስከ 2000 ዓ ም ድረስ ከኤርትራ ጋር የሁለት ዓመታት ጦርነት ያደረገችው ኢትዮጵያ በጸጥታው ምክር ቤት ውስጥ ቋሚ ያልሆነ ለሁለት ዓመታት የሚቆይ መቀመጫ እንዳላት ይታወቃል። የኤርትራ መንግስት ባሳለፍነው አርብ ባወጣው መግለጫ አሁን ሁኔታው ባለበት ደረጃ ይሆናል በሚል ግምት ትንታኔ ውስጥ መግባት እንደማይፈልግና ተጨማሪ መረጃዎች ለማግኘት መጠበቁን እንደሚመርጥ አስታውቋል። በአፍሪካ ሕብረት የኤርትራው አምባሳደር አርአያ ደስታ ለአሶሲየትድ ፕሬስ የዜና ወኪል ሲናገሩም መንግሥታቸው ከጅቡቲ አንድም መሬት መውሰድ እንደማይፈልግ ገልጸው ባለፈው ጊዜ የተፈጠረው ግጭት አላስፈላጊ ነበር ብለዋል። የጅቡቲ ባለሥልጣናትም ለድንበር ውጥረቱ ብቸኛው መፍትሔ ሰላማዊ መንገድ በመሆኑ ላይ ይስማማሉ። በተባበሩት መንግሥታት ድርጅት የጅቡቲ አምባሳደር ሞሐመድ ሰይድ ዶናሌ ባለፈው ሳምንት ለአሜሪካ ድምፅ ሲናገሩም ኤርትራ የዓለም አቀፉ ሕግ በሚጠይቀው መሠረት ከጅቡቲ ጋር ያላትን የድንበር ንትርክ በሰላማዊ መንገድ እንድትፈታ ጥሪ እናቀርባለን ብለዋል። የአፍሪካ ኅብረትም የኤርትራና ጅቡቲን የድንበር አለመግባባት በሰላም ለመፍታት በሚደረገው ጥረት ለማገዝ ዝግጁ መሆኑን አስታውቋል። የህብረቱ ቃል አቀባይ ኤባ ኮሎንዶ ናቸው። ለቪኦኤ ዴይብሬክ አፍሪካ ፕሮግራም በሰጡት ቃለ ምልልስ ላይ ይህን የገለጹት። ኢጋድም በበኩሉ የሰላም ጥረቱን እንደሚደግፍ አስታውቋል። እንደ አውሮፓውያን ዘመን አቆጣጠር ከ1996 ዓ ም ጀምሮ ለጅቡቲና ኤርትራ ንትርክና የውጥረት ምንጭ ዋናው ምክንያት ራስ ዱሜራ የተባለው አካባቢ ነው። ኤርትራ ያን ቦታ በከባድ ጦር መሣሪያ ደብድባለች ሲሉ የጅቡቲ ባለሥልጣናት በወቅቱ ክስ አቅርበዋል። ውጥረቱ በ1999 ዓ ም የቀጠለው ደግሞ ጅቡቲ በጦርነቱ ወቅት ኢትዮጵያን ረድታለች ብላ ኤርትራ ከከሰሰች በኋላ ነው። ጅቡቲም ለተቃዋሚዎች የከለላ ትሰጣለች ስትል ኤርትራን ትወነጅላለች። በ2008 እንደ አውሮፓውያን ዘመን አቆጣጠር በሁለቱ ማለት በጅቡቲና ኤርትራ መካከል ግጭት ተፈጥሮም ቁጥራቸው ያልታወቁ ሰዎች ሕይወት መጥፋቱና ጉዳት መድረሱ ተዘግቧል። ባለፈው ዓመት ኤርትራ ለስምንት ዓመታት ያቆየቻቸውን አራት የጅቡቲ እስረኞች ከለቀቀች ወዲህ ግን ውጥረቶች የረገቡ መስለው ቆይተዋል። አሁን ደግሞ አራት መቶ ሀምሳ የሚሆኑ የካታር የሰላም አስከባሪ ወታደሮች ከጅቡቲ ከወጡ በኋላ መወነጃጀሉ ተቀስቅሷል። ወደ ምሽቱ እንግዳዬ ልለፍ። ለትንታኔ የጋበዝኳቸው በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህሩን ዶክተር ካሳሁን ብርሃኑን ነው። የጅቡቲና ኤርትራ ድንበር ንትርክ እንደሚከታተሉት ዓለም አቀፍ ትኩረት ስቧል። በአሁኑ ወቅት የተባበሩት መንግሥታት ድርጅት፣ የአፍሪካ ኅብረትና ኢጋድ ሁሉም አለመግባባቱ በሰላማዊ መንገድ እንዲፈታ ነው ጥሪ እያቀረቡ ያሉት ጥረቶቹንም እንደሚያግዙ ቃል ገብተዋል ሁኔታው በአጠቃላይ በአካባቢው ሀገሮች ውስጥ የሚኖረው እንደምታ በተለይ ከጸጥታው አኳያ ምንድን ነው ይላል ዶክተር ካሳሁን እንደሚታወቀው ካታር በአፍሪካ ህብረት ይሁንታ የማሸማገል ስራ ሰርታ ሰላም አስከባሪ ወታደሮቿን አስፍራ ነበር ሰሞኑን እንደሰማ ነው በሳውዲ መሪነት ካታር በአንዳንድ የባህረ ሰላጤ ሀገሮች ደህንነትና ጥቅም ላይ ያልተገባ ስራ ሰርታለች ተብሎ አንዳንድ እርምጃ ተወስደዋል። ሁለቱም ጅቡቲም ኤርትራም በሳውዲ መሪነት የተካሄደውን እንትን ተቀላቅለዋል። ከአፍሪካ ቀንድ ሶማሊያ፣ ሶማሌላንድ ሰሜን ሶማሊያም አለችበት። በዚህም ጊዜ ወታደሮቿን አወጣች። በዚህ ተከትሎ የኤርትራ ወታደሮች በካታር ወታደ ሰላም አስከባሪዎች ቁጥጥር ስር እየታሰረ የነበረውን ቦታ ተመልሰው ያዙ። ከዛ በኋላ ያው እንደሚታወቀው የአፍሪካ ህብረት፣ የተባበሩት መንግስታት፣ አካባቢ ሀገሮች ኢትዮጵያ ነው ጨምሮ በሰላም ይህን ጉዳይ እንዲፈቱት ብለዋል። ነገር ግን አሁን በኤርትራ ቁጥጥር ስር ነው ያለው የአወዛጋቢው ሳል ይገባኛል ጥያቄ እንድምታው እንግዲህ በአጭሩ ካልተፈታ በሰላም ካልተፈታ ሰፋ ያለ ይሆን። ከአካባቢው ሀገሮች መካከል እንደሚታወቀው በኤርትራና በኢትዮጵያ መካከል ያለው ግንኙነት ይታወቃል። ኢትዮጵያ በጅቡቲ ላይ ተማምና ያለችበትን ሁኔታ እናያለን። ባለ መታደል ጅቡቲ ወደ ሚንቻ እንደ አማራጭ ተጠቅማ ትገኛለች። ሁኔታው በሰላም ተፈቶ የመረጋጋት ሁኔታ ካልተከተለና በተለይም ኤርትራ ጦር ኃይል ጅቡቲም ለመከላከል በምታደርገው ጥረት ግጭቱ ውስጥ ከተገባና የሀይል ሚዛኑ የጅቡቲን ብሔራዊ ደህንነት የሚነካ ከሆነ አካባቢው ሀገሮች በተለይም ኢትዮጵያ በተለያየ መንገድ ሁኔታው ከረበረም እስከ ጦር ኃይል በሚደርስ እርምጃ ጣልቃ መግባቷ የማይቀር ይመስላል። ሌላው ኢትዮጵያና ጅቡቲ የወታደራዊ ትብብር ስምምነት አላቸው። አንዱ ሌላውን ሕልውና ለመጠበቅ የሚያስችል ሳውዲ አረቢያም በኤርትራ ወታደራዊ መደብ አላት። በዚህ ስ ላይ የጅቡቲን ደህንነት ለመጠበቅ ከኢትዮጵያም ሌላ የቀድሞ ቅኝ ገዥ የነበረችው ፈረንሳይ እዛ ጦር ሰፈራቸውን ያቋቋሙት ትላልቅ ሀገሮችም ሁሉ አሉ። ኢትዮጵያ የጅቡቲን ደህንነት ለማስጠበቅ ሳይሆን ለራሷም ደህንነት በሚል ሁኔታው እየከፋ ከሄደ ከዲፕሎማቲክ ሁኔታ በዘለለ ጣልቃ የምትገባበት ሁኔታ ይኖራል። ሳውዲ አረቢያ የጦር ሰፈር በኤርትራ ውስጥ አንዳንድ ሌሎችም የአረብ ሀገሮች ካታርንም ጀምሮ በአሰብ ወደብ ያላቸው ሁኔታ አለ። ይሄ ሁሉ ግምት ውስጥ የሚገባ ይመስለኛል። ካታርን በተመለከተ ኢትዮጵያ፣ ኤርትራና ጅቡቲ ከሳውዲ መራሹ የገልፍ ሀገሮች ችግር የወሰዱትን አቋም በተመለከተ ኢትዮጵያ የወሰደችው አቋም የለም። ይህንን ስም ሆነ የምትከታተለው ይመስለኛል። ነገር ግን የሳኡዲ ሌሎችም አንዳንድ ሀገሮች በአካባቢው በተለይም በኤርትራ ላይ ያላቸው ምንጥቅ ኢትዮጵያ በቅርብ የምትከታተል ይመስለኛል። ነገር ግን ጅቡቲ ላይፍ ላይን የሚባለው ሆናለች ለኢትዮጵያ በአሁኑ ጊዜ ሁኔታው ከፍቶ ወደ ምስክል ከገባ ማንም ይሆን ማን ኢትዮጵያ በዲፕሎማቲክ ማስክ በዘለለ ሁኔታ ጣልቃ የምትገባበት መንገድ ይጠፋል ብሎ መታሰብ አይችልም። ከንግድ አንጻርም የጅቡቲ ወደብ የአረብ ሀገሮችን ትኩረት እየሳበ ነው። በዚህ ላይ አስተያየት ከሰጡኝ ያበቃለሁ። አዎ፣ የጅቡቲ ወደብ የሚያስተዳድረው ዱባይ ወልዴ የሚባል አለ። ወደ በርበራም ተሻግሯል። አሁን ኢትዮጵያ ትጠቀምበታለች ተብሎ እንዳማራጭበታለች ተብሎ የሚታሰበው እንግዲህ ኢትዮጵያ ዋና ኢንትረስት የሚመጣው ከዚህ አንጻር ነው። መውጫ መግቢያዋ በተለይ ዓለም አቀፍ ንግድን በተመለከተ ዋናውና በጣም አስተማማኝ የጅቡቲ ወደብ ነው እና ዱባይ ወርልድ እና ዱባይ በስተጀርባም ደግሞ አንዳንድ አረብ ሀገሮች በጅቡቲ ላይ ተጽዕኖ ይኖራል። እስካሁንም ድረስ ደግሞ በታየው ከስምምነት ውጭ ታሪፍ መጨመር፣ ሌላው ወገን ሳያማክሩ አንዳንድ ነገሮች ማለት አዝማሚዎች ሁሉ እየታዩ ነው። የየመንንም ቢሆን ያንን ስታስተናግድ የቆየችበት ሁኔታ አለ። በዚህ ላይ እንግዲህ የኤርትራ የጅቡቲ ሁኔታ የማመሰቃቀል ነገር ከታከለበት በተለይ በተባበሩት መንግስታት፣ በአፍሪካ ህብረት፣ በኢጋድ በሌሎችም ተያሻሽነት የተጀመረው ሰላም ውዝግቡን የመፍታት ነገር በሰላም ካልተቋጨ አካባቢውን በአጠቃላይ የሚያተራምስ ሁኔታ ይፈጠራል። ኢትዮጵያ በዚህ ላይ ሁኔታውን በቅርብ እየተከታተለች ትገኝ ይመስለኛል። ዶክተር ካሳሁን ብርሃኑ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ። ሰላም ሰለሞን ክፍሌን እና እንግዳውን እናመሰግናለን። የመጨረሻው የረቡዕ ምሽት ፕሮግራም ላይ ደርሰናል። ሴቶችና ቤተሰብ ቁጥራቸው ወደ አንድ መቶ ሺህ የሚጠጋ ሴቶች በወሊድ ወቅት በሚከሰት ከባድ ደም መፍሰስ ምክንያት በየዓመቱ ሕይወታቸውን ያጣሉ። ታዲያ ያንን በዓለም ዙሪያ የብዙ እናቶችን ሞት ውድ ባልሆነ ዋጋ የብዙ እናቶችን ሞት ውድ ባልሆነ ዋጋ በሚገኝ መድኃኒት መከላከል እንደሚቻል አንድ ጥናት አመልክቷል። ጆዲ ካፖ ያጠናቀረው ዘገባ አለ። ቆንጂት ወደ አንቺ መልሰዋለሁ። ለሴቶችና ቤተሰብ ፕሮግራም ውመን ሴቶች ተብሎ በሚጠራው የመድኃኒት ሙከራ ከ21 ሀገሮች የተውጣጡ ወደ 20 ሺህ የሚሆኑ ሴቶች ተካፍለዋል። አብዛኞቹ አፍሪካውያንና እስያውያን ናቸው። የለንደን የስነ ንጽህናና የቆላማ አካባቢዎች ሕክምና ትምህርት ቤት ስራ አስኪያጅ ሀሊማ ሻኩር የሕክምናው ሙከራ ፕሮጀክትም ስራ አስኪያጅ ናቸው። እንዲህ ሲሉ ያብራራሉ ስናጠናው የቆየነው ችግር ከወሊድ በኋላ የሚከሰት የደም መፍሰስ የሚባለውን ነው። ህይወታቸውን ከሚያጡባቸው ዋና ዋና ችግሮች መካከል አንዱ ነው። መቼም ነፍሰ ጡር ሴት ምጥዋ ሲመጣ በደና ልጅ እገላገላለሁ ብላ ነው የምታስበው። አፍሪካና ኢሲያ ውስጥ ግን ወደ አስር ከመቶ የሚሆኑ ሴቶች ከመጠን በላይ ደም መፍሰስ ሊያጋጥማቸው ይችላል። ከወሊድ በኋላ በሚከሰት ከባድ የደም መፍሰስ በየስድስት ደቂቃ አንዲት ሴት ትሞታለች። ይህ ደግሞ ሲከሰት ምንም ማስጠንቀቂያ የለውም ብለዋል ፕሮፌሰሯ። አንዲት ሴት ስትጸንስ ጽንሱ እያደገ ሲመጣ ማኅፀኗ ይለጠጣል። ስትወልድ ደግሞ ማኅፀኗ ሙሉ በሙሉ ወደ ቦታው አይመለስም። ህፃኑ ከእናቱ ተቆራኝቶ የነበረበት ቦታ መድማት ይጀምራል። ከወሊድ በኋላ ለሚከሰተው የደም መፍሰስ የተለመደው ምክንያት እሱ ነው። አንዲት ሴት ለአደገኛ የደም መፍሰስ የበለጠ የምትጋለጠው ከአንድ በላይ ስትወልድ፣ የቀይ የደም ሴል እጥረት ወይም አኔሚያ ተጠቂ ከሆነች፣ ቀደም ብላ በቀዶ ሕክምና ልጇን ተገላግላ የምታውቅ ከሆነች ነው። አሁን ለዚህ ችግር መፍትሄ ይሆናል ተብሎ ተስፋ በተጣለበት ትራኒክ ሳሚክ አሲድ ባጭሩ ቲኤክስ በሚባለው የቆየ መድኃኒት ላይ ያተኮረ መሆኑን ፕሮፌሰር ሻኩር ያስረዳሉ። በእርግጥ ትራኒክ ሳሚክ አሲድ በጃፓን ዩኒቨርስቲ ይሰሩ በነበሩ ባልና ሚስት ምሁራን የተሰራ መድኃኒት ነው። ከ50 አመት በላይ ሆኖታል። ከሁለተኛው የዓለም ጦርነት በኋላ መሆኑ ነው። ያኔ ጃፓን ውስጥ የነበረው እጥረት ከባድ ነበር። ስለዚህ ብዙ ገንዘብ የማያስወጣ ምርምር ማካሄድ ፈለጉ። ከሁሉም በላይ በነፃ የሚገኝ ነገር ቢኖር ደም ነበር። እነሱም ታዲያ ደም ላይ ምን አይነት ምርምር ማካሄድ እንደሚችሉ አሰላሰሉና ቀጠሉበት። ባልና ሚስቱ የጃፓን ዩኒቨርሲቲ ምሁራን ሾሱክ ኢታኬና ኡካሞቶ በዚህ ምርምራቸው ከወሊድ በኋላ የሚከሰት የደም መፍሰስን ለማስቆም የሚችለውን መድኃኒት ትራንክሴሚክ አሲድ ሰሩ። ታዲያ ጃፓን ውስጥ ከጦርነቱ በኋላ በደንብ ተለምዶ ስራ ላይ ይውል ነበር። የመድኃኒቱን ፍቱንነት በሰው ላይ ለመፈተሽ ክሊኒካል ትራያል የሚባለው እንዲካሄድበት የሚመለከታቸውን ወገኖች ለማሳመን ሳይችሉ ቆይተው ይህ እውን የሆነው በሃምሳ አመቱ ነው። ፕሮፌሰር ሻኩር የሚሳተፉበት የዚህ መድኃኒት ሙከራ መርሃ ግብር እንደ አውሮፓውያን አቆጣጠር ከ2004 እስከ 2010 በነበሩት አመታት ውስጥ ሲካሄድ ቆይቷል። ክራሽ ቱ ትራያል ትኩረቱም አደጋ የደረሰባቸውን ቁስለኞች ለማከም በቲኤክስኤ መድኃኒት መጠቀም አዋጭነቱን ማወቅ ላይ ያተኮረ ነበር። መድኃኒቱ ታዲያ የረጋ ደም እያፈታ ፈሶ ሰውን እንዳይገድል ለመከላከል ጠቅሞ ተገኝቷል። ከዚያ በኋላ ነው ውመን በተሰኘውና ፕሮፌሰር ሀሊማ ሻኩር በሚመሩት የለንደን የስነ ንጽህናና የቆላማ አካባቢዎች በሽታዎች ህክምና ትምህርት ቤት መድኃኒቱን በወሊድ ወቅት ቢሰጥ ፍቱንነቱ መጠናት የያዘው። የዚህ የመድኃኒት ፍተሻ ሙከራ ሀሳብ የመነጨው በእርግጥም ከናይጄሪያውያን ሐኪሞች መሆኑን ፕሮፌሰር ሻኩር ይናገራሉ። ናይጄሪያውያኑ አሉ ፕሮፌሰሯ በድንገተኛ አደጋ ቁስለኞች ላይ በፍቱንነት ይሰራ እንደሆነ የሚካሄደውን ጥናት ሲመለከቱ በወሊድ ወቅትስ የሚፈጠረውን የደም መፍሰስ ለመቆጣጠር ያገለግል እንደሆነ ቢፈተሽ የሚለውን ጥያቄ ያመጣሉ። የሴቶችን ህይወት ለማትረፍ የሚረዳ ሌላ መድኃኒት ብናገኝ በሚል ይመስለኛል። ሐኪሞቹ ይህንን መድኃኒት ሲጠቀሙ ታዲያ ደሙ ከየት እንደሚፈስ ለማወቅ የግድ ቀዶ ጥገና አድርገው መፈለግ አይኖርባቸውም። እዚህ ላይ በጊዜ መደረሱ ወሳኝነት ያለው መሆኑን ነው ፕሮፌሰሯ የሚናገሩት። ዶክተር ከወሊድ በኋላ ከባድ ደም መፍሰስ ችግር ላይ ያለችን ሴት እያከመ ያለ ሐኪም ትራንክሳሚክ አሲድ ቢሰጣት ጥሩ ነው። ደግሞ በተቻለ መጠን ሳይዘገይ መስጠቱ ይመረጣል። በተገላገለች በመጀመሪያው ሶስት ሰዓት ውስጥ ቢሰጣት ጥሩ ነው መድኃኒቱ በደንብ እንዲሰራ። እንደውም እንዳየነው ከሆነ በመጀመሪያ ሶስት ሰዓት ውስጥ መድኃኒቱን ካገኙ በደም መፍሰስ ምክንያት ለሞት የመጋለጣቸው ዕጣ በሰላሳ ከመቶ ይቀንሳል። የወመን የመድኃኒቱ ሙከራ ውጤት በሕክምና መጽሄቱ ዘ ላንሴት ላይ ወጥቷል። ለዚህ ጥናት የሚያስፈልገው ወጪ የተገኘውም ዌልካም ትረስት ከተባለ የበጎ አድራጎት ድርጅት ከብሪታንያ የጤና ሚኒስቴርና ከቢልና መሊንዳ ጌትስ የበጎ አድራጎት ድርጅት እንደሆነ ተገልጸዋል። አመሰግናለሁ ቆንጂት። እንግዲህ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። እንደው ታሪኩን ወደ መሰናበቻ ላይ ያህል መለስ ብሎ ለመቃኘት ያህል የዩናይትድ ስቴትስ ህገ መንግስት ዛሬ ልክ 229 ዓመት ሞላው። ከ13ቱ የወቅቱ የዩናይትድ ስቴትስ ፈጣሪ ግዛቶች አንዷ የሆነችው ኒው ሃምሻየር ሕገ መንግሥቱን ለማጽደቅ ዘጠነኛዋ ግዛት ሆነችና ህጉ የህብረቱ ገዢ ህግ እንዲሆን ያስፈልግ የነበረው የግዛቶች ቁጥር ተሟላ የዩናይትድ ስቴትስ ህገ መንግስትም የሀገሪቱ ህጎች ሁሉ ገዢ ህግ ሆኖ እነሆ እስከ ዛሬ ድረስ በሕይወት አለ ዝግጅታችን ተጠናቀቀ ፕሮግራሙን የመራችልን ብርሃን ኃይሉ ነች እንዲሁም ቴክኒሻኑ ኦድሬስ ሬጂስ እናስተናግዳችሁ አብረናችሁ የቆየ ነው እኔ ሰሎሞን አባተና ቆንጂት ታየነን በፕሮግራሙ በምሽቱ ዝግጅት ዋና አዘጋጅ ተዝታበላቸው እና በሌሎችም ባልደረቦቻችን ስም አብራችሁን ስለቆያችሁ እያመሰገንን በዚሁ እንሰናበታለን። የትግርኛ ዝግጅት ይቀጥላል። ከኛ ቀጥሎ በኩኩ ሰብስቤ እምባዬ እንሰናበት ለተመለከተው ይገርማል ደንቀ Watching me for so much trouble.